የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል የተከበራችሁ አድማጮቻችን። የቅዳሜ ጥር 7 2008 ዓ ም ምሽት ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን። ከዚያም ትናንት የተጀመረው የጥያቄው መልስ ፕሮግራም ሁለተኛ ክፍል ይቀርባል። የአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን ያስከተለውን ተቃውሞ ተከትሎ በተነሱት ተቃውሞዎች ዙሪያ የተነሱ ጥያቄዎችን ምላሽ የሚሰጡልን እንግዶች አሉን። በሁለተኛው አጋማሽ ደግሞ የሙዚቃ ቃና በእንግሊዝኛ ዜማዎች እያዝናናቸው ያመሽና አራት ሰዓት ሊሆን ሲል ዋና ዋና ዜናዎች ተነበው እንሰናበታለን። ፕሮግራማችንን ብርሃን ኃይሉ ትመራለች። መልካም ምሽት። ጤና ይስጥልን፣ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሰለሞን አባተ ነኝ። ጃክሰን ዊት በቴክኒክ መሳሪያዎቹ ላይ ይገኛል። ቢያንስ 23 ሰው እንደተገደለበት የተነገረው የዋጋዱጉ የሽብር ጉዳት ያደረሰው በ18 ሀገሮች ዜጎች ላይ መሆኑ ተገለጸ። በቡርኪና ፋሶ ዋና ከተማ ከሚገኙ ታላላቅ ሆቴሎች አንዱ በሆነው ስፕሌንዲድ ሆቴል ላይ ትናንት ምሽት ላይ ከተፈጸመው ጥቃት በኋላ 150 ታጋቾች እንዲለቀቁ መደረጉን እና ከመካከላቸውም ብዙዎች የቆሰሉ እንዳሉ የአገር ግዛት ሚኒስትሩ ሲሞን ኮምፓወሬ ተናግረዋል። በፍጥጫና በተኩስ ልውውጡ ወቅት የአደጋ አደጋ ጣዮቹ ሁለት ሴትና አንድ ወንድ ጂሃዲስቶች መገደላቸው ታውቋል። የጥቃቱን ስፍራ ዛሬ የጎበኙት የዛሬ ወር ስልጣን የያዙት የሀገሪቱ ፕሬዚደንት ሮሽ ማርክ ክርስቲያን ካቦሬ በከባቢና በከበባና በፍጥጫው ወቅት እገዛ ላደረጉላቸው የሌሎች ሀገሮች ኃይሎች ምስጋና አቅርበዋል። ለጥቃቱ አልቃይዳ በማግሬብ የሚባለው ቡድን ኃላፊነት ወስዷል። በሌላ ዘገባ የተገደሉት 23 መሆናቸው የተገለጸው ሶስቱን ጥቃት አድራሾች ጨምሮ መሆኑና ከጥቃቱና ከሆቴሉ ከበባ በህይወት የወጡት 126 መሆናቸው ከመካከላቸውም 30ዎቹ ጉዳት የደረሰባቸው መሆኑ ተገልጿል። የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ኤኮዋስ የቡርኪናቤን መንግስት በማገዝ እንደሚቀጥል ጥቃቱን ባወገዘበት መግለጫው አስታውቀዋል። የመንግስቱ ወታደሮች ከፈረንሳይ አጋሮቻቸው ጋር ሆነው ጥቃቱን መጋፈጣቸውና ታጋቾቹን ማስለ ቃቸው ተነግሯል። የፈረንሳይ ፕሬዚደንት አደጋውን የጥላቻ አድራጎትና የፈሪ ጥቃት ብለውታል። በሌላ ዜና ደግሞ ኢንዶኔዥያ ከትናንት በስቲያ ሐሙስ ዋና ከተማዪቱ ጃካርታ ላይ ከተፈጸመው የሽብር ጥቃት ጋር ግንኙነት አላቸው ያለቻቸውን አስራ ሁለት ተጠርጣሪዎች ዛሬ በቁጥጥር ስር አውላለች። ተጠርጣሪዎቹ የተያዙት በመላ ሀገሪቱ በተካሄዱ ክትትሎችና ከበባዎች መሆኑን የብሔራዊ ፖሊስ አዛዡ ተናግረዋል። የሐሙሱን ጥቃት ማድረሱን እስላማዊ መንግስት ቡድን ያሳወቀ ሲሆን አደጋውን የጣሉት አምስት ታጣቂዎች መገደላቸው ታውቋል። ጥቃቱን ያደረሱት ሰዎች ቦምቦችን፣ የእጅ ቦምቦችና ጠመንጃ ይዘው በዋና ከተማይቱ ሰው የበዛበት አካባቢ ተኩስ መክፈታቸው ተዘግቧል። ኢላማ ያደረጉት ፖሊስን ሲሆን ሁለት ሲቪሎችም መገደላቸው ተነግሯል። ኢራን ያሰረቻቸውን አራት ኢራን አሜሪካውያን እንደምትፈታ ዛሬ አስታወቀች። ቴህራን እስረኞቹን የምትለቀው በእስረኛ ልውውጥ ስምምነት መሆኑ ተገልጿል። እስከ ዛሬ እስር ቤት የሚገኙት የዋሽንግተን ፖስት ሪፖርተር ጄሰን ራዛያን፣ የክርስትና መምህር ወይም ፓስተር ሰኢድ አቤዲን እና የአሜሪካ ባህር ወለድ ኃይል ባልደረባው አሚር ሄክማቲ እንደሚለቀቁ የኢራን መንግስታዊ መገናኛ ብዙሃን ዘግቧል። እስረኞቹ የሚለቀቁት ከቴህራን ጋር በተደረሰ ስምምነት መሰረት መሆኑን ቪየና የሚገኙ የዩናይትድ ስቴትስ ባለስልጣናት ያረጋገጡ ሲሆን አሜሪካም የማዕቀብ ውሳኔዎችን ጥሰዋል ስትል አስራቸው የነበሩ ሰባት ኢራናውያንን እንደምትፈታ ባለስልጣናቱ አስታውቀዋል። ስምምነቱ ሰላዮች የሰላዮች ልውውጥ ሳይሆን በሰብአዊ መንፈስ የተደረገ ነው ሲሉ አንድ ማንነቴን አትናገሩ ያሉ አሜሪካዊ ከፍተኛ ባለስልጣን ተናግረዋል። በሌላ በኩል ደግሞ በኢራን ላይ ተጥለው የቆዩት ማዕቀቦች ዛሬ ይነሱላታል ተብሎ እየተጠበቀ ነው። ይህንን የተናገሩት የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ሲሆኑ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም ኢራን የኒውክሌር ኃይልን የማበልጸግ ስራዋን ባለፈው ሐምሌ ከስድስቱ የዓለም ሀያላን ጋር በገባችበት ውል መሰረት ስለመገደቧ ማረጋገጫ ይሰጣል ተብሎ እየተጠበቀ ነው። ዛሬ ለኢራንና ለአካባቢው ጥሩ ቀን ነው ብለዋል ዛሪፍ የአይኤኢኤን መግለጫ ለመስማት ቪየና ሲገቡ ኢራን የምጣኔ ሀብት ማዕቀቦቹ ዛሬ ከተነሱላት በውጭ ሀገሮች ተይዘውባት ያሉ የመቶ ቢሊዮን ዶላር ሂሳቦቿን ወዲያው ማንቀሳቀስ ትችላለች። በሮቿም ለዓለም አቀፍ የንግድ ልውውጥ ክፍት ይሆናሉ። ማዕቀቦቹ መነሳት አለመነሳታቸውን የመነሳት አለመነሳታቸውን ዜና እየጠበቅን ነው፣ ከደረሰን በማጠቃለያ እናሰማቸዋለን። በመጨረሻም ከዩናይትድ ስቴትስ ጋር በሚደረግ የሰላም ውልና ዋሽንግተን ከሶል ጋር የምታደርገውን ቋሚ ወታደራዊ ልምምድ በማቋረጥ ለውጥ የኒውክለር ሙከራዎቿን ለማቆም ዝግጁ መሆኗን ሰሜን ኮሪያ አስታወቀች። ጥምረታችን የደቡብ ኮሪያን ህዝብ ሰላምና ልሳነ ምድር ደህንነት ለመጠበቅ ዝግጁ ነው ሲሉ ደግሞ አንድ የዩናይትድ ስቴትስ ወታደራዊ ቃል አቀባይ ተናግረዋል ይህ ፒዮንግያንግ በተከታታይ የምታቀርበው ጥያቄ ቢሆንም ከአሜሪካና ከደቡብ ኮሪያ ግን ውድቅ ሲደረግ መቆየቱ ይታወቃል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች የዓለም ዜናዎቹን አደመጥን። በ19፣ በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን ለጥያቄው መልስ የጥያቄው መልስ ዝግጅታችን አዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን ያስከተለውን ተቃውሞ ተከትሎ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲኦ እቅዱን መሰረዙ ይታወሳል። እቅዱን በመቃወም የአያሌ ሰዎች ሕይወት ማለፉን ብዙዎች መታሰራቸውን ዘግበናል። በርካታ አድማጮች እቅዱና ተከትሎ በተነሳው ተቃውሞ ዙሪያ ጥያቄዎች ልከውልናል። ሁለት ምሁራን የኢትዮጵያ መንግስት የልማታዊ ፖሊሲ ደጋፊ አቶ ኤልያስ ግደይ እና በአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀውን ማስተር ፕላን እንዲሁም በፌዴራሊዝም ላይ ብዙ ጽሁፎችን ያስነበቡ ዶክተር ጸጋዬ አራርሳ ለአድማጮቻችን ጥያቄዎች መልስ ይሰጡልናል። በትናንቱ ክፍል አንድ ዝግጅታችን አቶ ኤልያስ ግደይ እቅዱን በማወዛገብ ምሁራንን ተችተው ስለነበረ ዶክተር ጸጋዬ አራርሳ መልስ በመስጠት ይጀምራሉ። ከአንደኛ አቶ ኤልያስ ሲናገሩ አንዳንድ የኦሮሞ ኤሊቶች እንዲህ ይላሉ እንደዛ የሚል ነገር ሰምቻለሁኝ። ይሄ የኤሊት ጥያቄ አይደለም። ይሄ የህዝብ ጥያቄ ነው። ተቃውሞውን ያስነሱት ከአንደኛ እና ሁለተኛ ደረጃ ጀምሮ ያሉ ተማሪዎች ናቸው። የገጠር ነዋሪዎች ናቸው። ገበሬዎች ናቸው። የዩኒቨርሲቲ ተማሪዎች ናቸው በተለያየ ደረጃ ደግሞ በየቢሮክራሲ ውስጥ የሚሰሩ የሕክምና ስራ የሚሰሩ ሰዎች እንደዚህ እንደዚህ ያሉ ሰዎች ናቸው። እና በአጠቃላይ ሕዝብ የተቃወመው ነገር ነው። ይሄንንም በማየት ይመስለኛል ኢህአዴግ ታክቲከሊም ቢሆን ይሄ ጥያቄ የሕዝብ ጥያቄ ነው፣ ተገቢነት ያለው ጥያቄ ነው የሚለውን ንግግር መናገር የጀመረው እና ይሄ የኤሊት ጥያቄ አይደለም። ይሄ መታወቅ አለበት። ሁለተኛ የከተሞች መስፋፋት ተፈጥሯዊ ነው። ከተሞች ይስፋፋሉ። እንኳን እንደኛ ሀገር ከተሞች የመሰረተ ልማት ማዕከል በሆኑበት እና ብዙ ሰው የሚፈልስባቸው ቦታ፣ የትም ቦታ ተፈጥሯዊ የሆነ የእኛ ትንሽ ተፈጥሯዊ አይደለም ግን ተፈጥሯዊ የሆነ የከተማ መስፋፋት አለ። ነገር ግን የከተማ መስፋፋት ሲኖር ማን ነው የሚያለማው? ማን ነው የሚያሰፋው? ለማን ጥቅም ነው የሚሰፋው? የማንን ከተማ ነው ማን የሚያለማው የሚሏቸው የፖለቲካል ኢኮኖሚ ጥያቄዎች መድረሳት የለባቸውም። ሌላው በደንብ መጥንቃቄ መታየት ያለበት ነገር የአንድ ከተማ ማስተር ፕላን እና የከተሞች የመሰረተ ልማት እድገት ቅንጅት የተለያዩ ነገሮች ናቸው። ማስተር ፕላን አንድ ከተማ እንዴት እንደሚዋቀር የሚያደራጅ ፕላን ነው። በከተሞች መካከል ያሉ መሰረተ ልማቶች ግን የሚቀናጁበት መንገድ ደግሞ ሌላ ነገር ነው። አሁን እኛ ሀገር ምንድን ነው የሆነው? እነዚህ ሰላሳ ስድስት የገጠር ከተሞች ያላቸው የራሳቸው ማስተር ፕላን ተሰርቶ ከአዲስ አበባ ከተማ ዋናው ማስተር ፕላን ጋር እንዲቀናጅ በተለይ በሚገናኙበት ቦታ በፖይንት ኦፍ ኮንጃንክሽን ቦታ ላይ መንገዶች፣ ኤሌክትሪክ እና የውሃ አገልግሎቶች እነዚህ መስመሮች እንዲቀናጁ የማድረግ ተግባር ሳይሆን እነሱ ምንም ማስተር ፕላን ሳያወጡ የአዲስ አበባ ከተማ ማስተር ፕላኑን እስከ እነሱ ድረስ አስፍቶ ከአርባ እስከ መቶ ኪሎ ሜትር ሬዲየስ ውስጥ ያሉ የኦሮሚያ ከተሞችን ሁሉ ነው። ማስተር ፕላን እየተሰራላቸው ያለው አንድ መታሰብ ያለበት ነገር ማስተር ፕላን በመሰረቱ ፖለቲካዊ ጉዳይ ነው እና ቴክኒካል ጉዳይ ብቻ አይደለም። ፖለቲካው ትክክል ካልሆነ፣ ፖለቲካዊ ተቀባይነት ከሌለው ቴክኒካዊው ተቀባይነት ምንም ዋጋ የለውም። ይሄ መሰመር አለበት። ይሄ በሌለበት ሁኔታ ነው አሁን ከቶፕ ዳውን ከመሆኑ ባሻገር እንደገና ደግሞ የመሰረተ ልማቱንም ቅንጅት ለማምጣት እየታሰበ የነበረው አሁን ልክ ነው። መቀሌ ይሰፋል፣ ሌሎችም ይሰፋሉ። እውነት ነው። አዲስ አበባም ይሰፋል። አዲስ አበባ ግን ሲሰፋ አብሮት የሚያሰፋው ነገር የፖለቲካ ስልጣንና የአስተዳደር ስልጣንንም ጭምር ነው። ለዚህ ነው አሁን አዲስ አበባ ከተማ ራሱን የሚያስተዳድር ከኦሮሚያ አስተዳደራዊና ፖለቲካዊ ስልጣን ውጪ የሆነ ከተማ ባይሆን ኖሮ፣ ተጠያቂነቱ ለፌዴራል ጠቅላይ ሚኒስትር ባይሆን ኖሮ ተጠያቂነቱ ለኦሮሚያ ክልል ምክር ቤት ቢሆን ኖሮ ሁሉ ነገር በኦሮሚያ ውስጥ የሚያልቅ ቢሆን ኖሮ የዚህ ከተማ ማስተር ፕላንም ሆነ መስፋፋት ምንም ችግር አይፈጥርም ነበረ። አሁን ምንድን ነው የሆነው? አዲስ አበባ የኦሮሚያ ከተማ ነው። አዲስ አበባ የኦሮሚያ ዋና ከተማ ነው። ነገር ግን አዲስ አበባ በኦሮሚያ አስተዳደራዊ እና ፖለቲካዊ ስልጣን ስራ አይደለም ለማስተዳደር ራሱን ያስተዳድራል፣ በተመራጮቹ ተጠያቂነቱ ደግሞ ለፌዴራል መንግስት ነው። ነው ምን ማለት ነው ይሄ? በኦሮሚያ ግዛት ውስጥ ቢኖርም በኦሮሚያ ስራ አይተዳደርም። አሁን የአዲስ አበባ መስፋፋት ከማስተር ፕላኑ ጋር ተያይዞ የሚመጣው መስፋፋት ደግሞ ያንን ቀድሞውንም የተነጠቀ አስተዳደራዊና ፖለቲካዊ ስልጣን ወደ መቶ ኪሎ ሜትር ሬዲየስ ድረስ ያሰፋና ኦሮሚያን ስልጣን የለሽ በእነዚህ ከተሞች ያደርጋል። ይሄ ደግሞ ቀድሞውንም ሲንከባለል የቆየ የከረመ የልዩ ጥቅም ጉዳይንም ያጠፋል። ኦሮሚያ በአጠቃላይ ደግሞ ሌሎች በአገሪቱ ውስጥ ያለን የእኩልነት የአስተዳደር የፖለቲካ ስልጣን መጋራት፣ የተፈጥሮ ሀብት መጠቀም እነዚህን ሁሉ ነገሮች ይሸረሽራል። የድሮ ብሶቶችን ይቀሰቅሳል። እንዲሁም አሁን እንደምናየውም እነዚህ ብሶቶች ተቀስቅሰዋል እና እነዚህን ነገሮች ከግንዛቤ መክተት አለብን። አንድ አድማጭ አሉ በድምጻቸው ስለ ፌዴራሊዝም የላኩልን ላሰማችሁ። ዎች እንደምንቀረማችሁ ሰላም ናችሁ? የዶክተር አዝማጫችሁ ነኝ። የኢህአዴግ ሰዎች እንጠይቁልኝ የምፈልገው ፌዴራሊዝም ኢትዮጵያ ውስጥ ካለ እስቲ ባለፉት ሀያ አራት እና ሀያ አምስት ዓመታት የፌዴራል መንግስት ህግ አውጥቶ የኦሮሚያ ወይም የደቡብ ወይም የቤኒሻንጉል ክልል አልቀበልም ያለው አለ? ወጥ ነገር ነው የሚስ የሚስተዋለው ይህ ማለት ምንድን ነው? ፌዴራል መንግስት ያወጣል፣ ክልሎች ያንን ነገር የማድረግ ግዴታ አለባቸው ማለት ነው። ለምሳሌ አሜሪካን ሀገር እዚህ የሶሪያ ሰረፊጂዎችን ፌዴራል መንግስት እንቀበላለን ሲል የኦባማ አድሚኒስትሬሽን ማለት ነው አንዳንድ እስቴቶች አንቀበልም እያሉ ነው። በየስቴቱ ደግሞ የተለያየ ህግ ነው ያለው። ለምሳሌ የጋን ሎውን በምንመለከትበት ጊዜ አንዱ ስቴት ጥብቅ ነው፣ አንዱ ስቴት የላላ ነው። ፌዴራሊዝም ማለት ይሄ ነው። ስለዚህ ኢትዮጵያ ውስጥ አለ ወይ እንደዚህ አይነት ነገር? ፌዴራል መንግስት አውጥቶ ክልሎች አንቀበልም ያሉት ነገር ሁሉ ነገር ወጥ ነው እዛ። እሺ፣ አቶ ኤልያስ ግደይ ኢትዮጵያ ውስጥ ሁሉ ነገር ወጥ ነው ከላይ ወደ ታች ወይንም ከማዕከል ወደ ተቀሩት የሚወረወር ነው ሀሳብ የሚል አመለካከት ነው ያላቸው። አድማጫችን እና ፌዴራሊዝም አለ ወይ ኢትዮጵያ ውስጥ? በእውነቱ አለ። በእኔ እምነት ፌዴራሊዝም ኢትዮጵያ ውስጥ አለ። ክልሎች አሉ። እያንዳንዱ ክልል በራሱ ልጆች ይተዳደራል። ኦሮሚያን፣ አማራን፣ ትግራይም ህዝቡ ቢያንስ እንደ ህገ መንግስቱ የክልሉ ቋንቋ ማወቅ አለባቸው ስለሚል የዛ ቋንቋ እውቀቱ ያላቸው ሰዎች ናቸው፣ በአመራር ደረጃ ያሉት። ስለዚህ ኢትዮጵያ ፌዴራሊዝም አለ። ይህ ፌዴራሊዝም ግን የበቃ የመቃ ነው ወይ? ወይም ደግሞ ከሌሎች ሀገሮች አንጻር ስናየው ምንም እጥረት የለውም ቢባል ስህተት ነው የሚሆነው ይህ ፌዴራሊዝም ግን ያሉትን ስህተቶች እለት እለት እያሻሻለ የተሻለ የፌዴራሊዝም አወቃቀር አለ። ሁለት ምክር ቤቶች አሉት። አንደኛ ፌዴራል ፌዴሬሽን ምክር ቤት አለ። ሁለተኛ የተወካዮች ምክር ቤት አለ። ብዙ ነገሮች በፌዴሬሽን ምክር ቤትም ታይተው ያው ህገ መንግስትን መቀየር የሚችል ምክር ቤት ነው። ስለዚህ በዛ ታይተው የሚወርዱ ስለሆነ ብዙ ጊዜ እንደ ሌሎች ሀገሮች በክልሉና በሴንትራል ገቨርንመንቱ በሚወጡ አዋጆች ላይ ያን ያክል ግጭት የለም። በግድ ደግሞ ግጭት አልተፈጠረም እና ፌዴራሊዝሙ ትክክል አይደለም የሚልም ህግ የለም ከህግ ከመውጣቱ በፊት በቂ የሆነ ከያንዳንዱ ብሔረሰብ ተወካዮች ባሉበት ውይይት ስለሚደረግ፣ የክልል አመራሮች ከዛ ውጭ ደግሞ ለማንም ግልጽ እንደሆነ በኢህአዴግ አለ ያሉት እያንዳንዱ አባል ድርጅቶች የኢህአዴግ የልማታዊ መንግስት አስተሳሰብ ያላቸው እና የፖለቲካ ልዩነት ስለሌላቸው እያንዳንዱ የሚወጡት ህጎች መጀመሪያ በፓርቲው ውይይት ተደርጎበት፣ በፌዴሬሽን ምክር ቤት በተወካዮች ምክር ቤት የሚወጣ ስለሆነ ያን ያክል እንደ ሌሎች ሀገሮች ግጭት አይኖርም እሺ አመሰግናለሁ አቶ ኤልያስ ዶክተር ጸጋዬ አራርሳ አቶ ኤልያስ ቁልፍ ቁልፍ የሆኑ ነገሮችን የነኩ ይመስለኛል በመልሳቸው ፌዴራሊዝሙ በትክክል እየሰራ ነው ለሚለው ጥያቄ የሚያስነሳ ይመስለኛል የእርሶ አስተያየት ምንድን ነው መልካም ፌዴራሊዝም በሕገ መንግስት ተጽፎ አለ በኢትዮጵያ። በዚህ ሕገ መንግስት መሰረት የክልሎች ስልጣን ተለይቶ የፌዴራል መንግስቱ ስልጣን ተለይቶ የፌዴራል መንግስቱ የስልጣን አካላት ደግሞ የሚሰሩት ተግባር እንደዚሁ ተዘርዝሮ የክልሉም የመንግስት የስልጣን አካላት የሚሰሩት በዝርዝር ተቀምጦ አለ። ከዛ ባሻገር በእነሱ መካከል ግጭት ሲኖር ወይም ደግሞ የስልጣን መጋጨት ሲኖር እንዴት ይፈታል የሚለውንም በተወሰነ ደረጃ የሚያመላክት ነገር አለ። መሰረታዊ ችግር ግን ምንድን ነው ቢባል ፌዴራሊዝሙ የሚጎድለው ነገር ዲሞክራሲ ነው። ዲሞክራሲው ባለብዙ የፖለቲካ ስርዓት ሊፈጥር አልቻለም። እስካሁን ድረስ ያለው በአብዛኛው አንድ ፓርቲ እና የዛ ፓርቲ አፊሊየትስ በእንግሊዝኛ ይሉታል፣ አጋር ድርጅቶች ኢህአዴግ ነው የሚያስተዳድረው። ደህዴን፣ ኦህዴት፣ ብአዴን፣ ህወሀት ናቸው የሚያስተዳድሩት። በዚህ ምክንያት በአገሩ እና ህገ መንግስቱ ፌዴራል ስርዓት ያዋቅራል። ፓርቲው ደግሞ በአሰራርም በአደረጃጀትም በዲሲፕሊንም በጣም የአህዳዊ እና በጣም የተማከለ ስርዓት ስላለው በህገ መንግስቱ የተሰጠውን በፓርቲው በኩል በፓርቲው እጅ ይሰበስባሉ። አንድ ምሁር በአንድ ወቅት ሲጥፉ በቀኝ እጅ የተሰጠውን በግራ የሚሰበስብ የፌዴራል ስርዓት ነው የሚል አለ። ከዚህ ባሻገር ኢህአዴግ ማስተዳደሩ ብቻ ሳይሆን ኢህአዴግ ደግሞ ክልሎቹ ስልጣን እንዳይኖራቸው እያመናመነ ብዙ ጊዜ እንዲሁም መጀመሪያ ከነበረው ዲሴንትራላይዜሽን ወደ ሪሴንትራላይዜሽን የተካሄደበት ለምሳሌ የክልሎቹን ስልጣን የሚያመናምነው አንዱ የፌዴራል ጉዳዮች ሚኒስቴር ያቋቋመው አዋጅ ነው በሁለት ሺህ አንድ ለፌዴራል ጉዳዮች ብዙ ስልጣንን በመስጠት ክልሎቹን ኦልሞስት ፖሊስ እንዲያደርግ እንዲቆጣጠር፣ እና ክልሎቹን ከ እኔ እንደምለው ከሜክሲኮ በሞባይል ቴሌፎን እንዲያስተዳድር ሜክሲኮ አደባባይ ስለነበር ስኬታቸው ማለት ነው አድርጓል። የብሔር ብሔረሰቦች ምክር ቤት ነው ተብሎ የሚታሰበውን የሐውስ ኦፍ ፌዴሬሽንንም ስልጣን ያ መስሪያ ቤት የኤግዚኪቲቭ መስሪያ ቤት ነው ያ መስሪያ ቤት ወስዷል። ከዛ ባሻገር በተለያየ ደረጃ የሕገ መንግስቱ ውስጥ የተቀመጡ የክልሎችና የብሔር ብሔረሰቦች መብቶችን በተለያዩ አዋጆች ሸርሽረው፣ አመንምነው፣ አኩድኩደዋቸው አሁን ምንም ብዙ ወጥ የሆነ ስልጣን አላቸው ሊባል የሚችል ደረጃ ላይ አይደለም ያሉ። በክልል በመንግስታት መካከል ማለት በፌዴራል መንግስቱና በክልሎች መካከል የስልጣን መቀማማት ወይም የስልጣን ግጭት ባለ ጊዜ ደግሞ ይህንን በገለልተኝነት የሚዳኝ የኢንተርጋቨርንመንታል ሪሌሽንስ ኮሚሽን አለመኖሩ ወይም ደግሞ ጠቅላይ ፍርድ ቤት ወጥ የሆነ ህገ መንግስታዊ ስራ የሚሰራ ከፖለቲካ ወጥ ፍጥጫ ራቅ ያለ ገለልተኛ ተቋም አለመኖሩ፣ የሀውስ ኦፍ ፌዴሬሽን የትርጉም ስራ አንደኛ አለመቻሉ፣ የፖለቲከኛ የፖለቲካ ተቋም ስለሆነ፣ ሁለተኛ መወገኑ ከኢህአዴግ ጋር እሱም ቢሆን ተመርጠው የሚመጡት አባላት ከኢህአዴግ የመጡ ከመሆናቸው የተነሳ ለኢህአዴግ ከመወገኑ የተነሳ አሁን የክልሎች ስልጣን ተብሎ ያለው ነገር ምንም የለም። ዲሞክራሲ ቢኖር ኖሮ የተለያዩ የፖለቲካ ፓርቲዎች በተለያዩ አካባቢዎች ስልጣን ይዘው ቢታይ ኖሮ ያኔ እነሱ ስልጣናቸውን ህገ መንግስታዊ ስልጣናቸውን ለመጠቀም ሲሉ ከፌዴራል መንግስቱ ማለትም በኢህአዴግ ከሚተዳደረው የፌዴራል መንግስት ጋር በማይስማሙ ጊዜ እንዴት አድርገው የራሳቸውን ፖሊሲ እንደሚያወጡ ያሳዩ ነበር። ለዚያውም እኮ የኢትዮጵያ ፌዴራሊዝም ለክልሎች የሚሰጠው ስልጣን በጣም ትንሽ ነው። ግን እሷንም ደግሞ ያለችውን ስልጣን ብዙውን ሲምቦሊክ የሆነውንም ስልጣን በተለያዩ አዋጆች፣ ህገ መንግስታዊ ባልሆኑ አዋጆች አሁን አንድ ምሳሌ ልስጥ። በአዲስ አበባ የተሻሻለው ቻርተር የአዲስ አበባ ከተማን የግዛት ወሰን ለማስፋት ይላል ለማስፋት የሚቻልባቸው ሶስት መንገዶች አሉ። አንደኛ በፌዴራል መንግስቱና በኦሮሚያ መካከል ስምምነት ሲኖር፣ ሁለተኛ አዲስ አበባ ከተማና በኦሮሚያ መንግስት መካከል መስማማት ሲኖር፣ ሶስተኛ ያለማናቸውም ፈቃድ የፌዴራል መንግስቱ በፈለገ ጊዜ ሊያሰፋ ይችላል ይላል። አሁን የክልሎች ድንበር የሚዋቀርበት መንገድ በፌዴራል ሕገ መንግስት በአንቀጽ አርባ ስድስት ንዑስ ቁጥር ሁለት የተዘረዘረ አለ ማንነት፣ ያሰፋፈር ሁኔታ እና የቋንቋ የህዝቦች ፈቃድ ይላል። በሬፈረንደም መንገድ ነው ማለት ነው የሚቀየረው። ነገር ግን በአዋጁ የአዲስ አበባ ከተማን ቻርተር የሚያዋቅረው አዋጅ እንዴት ተደርጎ የክልል ግዛት እንደሚሻሻል በግልጽ ያስቀምጣል። በተለያዩ እንደዚህ ሕገ መንግስቱን በሚጥሱ ሕገ መንግስታዊነት በሌላቸው አዋጆች ብዙዎቹ የክልል ስልጣናት የተወሰዱ ስለሆነ ዲሞክራሲ በሌለበት ፌዴራሊዝም ማሰብም ስለማይቻል ጭምር አሁን ዲሞክ- ፌዴራሊዝሙ እየሰራ ነው ማለት ያስቸግራል። ይልቁኑ ደግሞ በጣም በጣም መስራቱን ያቆመው አሁን ሰሞኑን ነው። ምክንያቱም ቢያንስ ቢያንስ የፌዴራል ስርዓት ቢሆን ኖሮ ያለ ፌዴራል ጣልቃ ገብነት ደንብ ይሄም አዋጅ አለው አንዱ ክልሎቹን የሚያመነምነው እንዲሁም አዋጅ እሱ ነው። ይሄም አዋጅ አለው። አዋጅ ቁጥር ሶስት አምሳ ዘጠኝ ሁለት ሺ ሶስት ይባላል። በዚህ አዋጅ መሰረት የፌዴራል ጣልቃ ገብነት ትዕዛዝ ከሀውስ ኦፍ ፌዴሬሽን ወጥቶ የፌዴራል ጣልቃ የፌዴራል የስራ አስፈጻሚ አካላት በክልሎች ውስጥ ገብተው ከክልሉ አቅም በላይ የሆነ ህገ መንግስታዊ ቀውስ፣ ከክልሎቹ አቅም በላይ የሆነ የሰብአዊ መብት ጥሰት፣ ከክልሎቹ አቅም በላይ የሆነ ሰላምና መረጋጋት መጥፋት ሲኖር ክልሎቹ በሚያቀርቡት ጥያቄ መሰረት የፌዴራል መንግስቱ ጣልቃ ይገባል ይላል። ይሄን ማድረግ ሲገባቸው የክልል መንግስት እስከ መኖሩ ድረስ ያስታውሱበት ሁኔታ አይደለም ያለው። ሌላው ቢያንስ ቢያንስ እንደዚህ አይነት ቀውስ ሲኖር ወይ የክልሉ መንግስት ክልሉን ብቻ በተመለከተ ወይም የፌዴራል መንግስቱ ያን ክልል በተመለከተ አስቸኳይ ጊዜ አዋጅ አውጥቶ በአስቸኳይ ጊዜ አዋጅ መሰረት ያስተዳድራል። እንደዚህ ከማድረግ ይልቅ ቀላል ሆኖ ያገኙት በተለመደው ኢህአዴጋዊ አሰራር ኮማንድ ፖስት አስቀምጠው በልዩ የሽብር የጸረ ሽብር ግብረ ሀይል በኩል ጠቅላይ ሚኒስትሩ ራሱ በሚመሩት ኮማንድ ፖስት ክልሉን ማስተዳደር ነው ያዙት። ፌዴራሊዝም አለ ምንም እስካሁን እንኳን ፌዴራሊዝም አለ ብንል እንኳን ይሄ ተግባር ራሱ ፌዴራሊዝሙን እየሰራ እንዳልሆነ ያሳየን ነው ብዬ አስባለሁ። ዶክተር ጸጋዬ በጣም አመሰግናለሁ። ችግሩ ጥልቅ ነው። ዛሬ መልሱንም ዘርዝረንም አንጨርሰውም። አናሳ የሆኑ ብሔረሰቦች መብትን የተመለከተ እስቲ ላሰማችሁ። የተከበራችሁ አሜሪካ ድምጽ፣ ለጥያቄው መልስ የመጀመሪያው ጥያቄ በሌሎች አናሳ በሆኑት ለምሳሌ እንደ ጋምቤላ ባለ ባኛዋቶች ላይ ለደረሰ በሌሎች እንደ ቤንሻንጉል ባሉ በአናሳዎች ላይ በሚደረገው ይሄ ላንድ ግራቢንግ ግን መብታቸውን ለማስከበር ከማህበረሰቡ ቁጥር አናሳነት እና ከስልጣኔያቸውን ብቃት አንጻር ማን ጠበቃ የሚቆምላቸው? ኦሮሚያ ሰፊ ሕዝብ ያለው ነው። አማራ ሰፊ ሕዝብ ያለው ነው። ብዙ ተንቀሳቅሶ መብት ያስከብራል። ትንንሽ ለሆኑት እንዴት ይሄን ችግር ይፈታል? የኦሮሞ ላይ ለምን ጎላ የጋምቤላው ላይ ለምን አነሰ የሚለውን ነው። ሁለተኛው ጥያቄ ደግሞ የኦሮሞ ጥያቄ አሁን የሰልፉ ጥያቄ የእኩልነት ጥያቄ ነው። በመሬት ላይ ያለው የመጠቀም መብት የእኩልነት ጥያቄ ነው ነው ሌላ የመሬት ላይ የሚቀመጥ በአዲስ አበባና በኦሮሞ መካከል ያለ ይህ ፕላን የማስተር ፕላን ጥያቄ ነው። የሁለቱን ልዩነት እንዲብራራልኝ ፈልጌ ነው። አለሙ ነኝ ከአትላንታ አመሰግናለሁ። አቶ ኤልያስ ግዳይ፣ እሺ፣ ምንድነው ለሁላችንም ግልጽ እንዲሆን የሚፈልገው እኔ አሁን ራሱ እዚህ ክርክር ላይ የምናየው የኢህአዴግ ወይም ደግሞ የገዢ ፓርቲ የመሬት ፖሊሲ ግልጽ ነው። የመሬት ፖሊሲው መሬት አይሸጥም አይለወጥም ነው የሚለው እያንዳንዱ መሬት ላይ ያለ ማንኛውም ማለት ነው ከተማ ሆን ገጠር ውስጥ የመጠቀም መብት ነው ያለው፣ የመጠቀም መብት። ስለዚህ ጋምቤላም ሆነ ቤንሻንጉል፣ ክልሉ ራሱ እውቅና በሰጠው እና ያሉት ነዋሪዎች ሊጠቀሙት ከሚችሉት በላይ ያሉ መሬቶች የቆላ መሬቶች ለዚህ ለሜካናይዜሽን አግሪካልቸር እንዲጠቀም መደረጉ ላንድ ግራቢንግ ነው አይደለም የሚለው ላንድ እንደ ሀገር በረሃ ዝም ብሎ ቁጭ ከሚል ወቅቱን እየጠበቀ ቁጭ ከሚል መንግስት፣ ስለዚህ ጥቅም መዋሉ እና በጊዜ ገደብ ማከራየቱ ላንድ ግራቢንግና ተከራካሪ እንዳጡ ተደርጎ የሚደረግ ነገር አይመስለኝም። ብሄሮች አናሳም የሚለው ራሱ አማርኛው ልክ አይደለም። ራሳቸውን የቻሉ ትልቅ ብሄሮች ናቸው። ስለዚህ እነዚህ ብሔሮች የራሳቸው ኤሊቶች የራሳቸው ልጆች የሚያስተዳድሯቸው እና ለህዝቡ ይጠቅማል የሚሉት የራሳቸው የሆነ ውሳኔ የሚወስኑ ያ ውሳኔው ደግሞ አቅላሉ በሚል አዛኝ መስሎ ከሚሰጡ አስተያየቶች የእያንዳንዱ ስቴት ያለውን መብት ራሱ እንደመጋፋት የሚቆጠር ነው። ስለዚህ የኦሮሚያ የማስተር ፕላኑ ጉዳይ መቆሙ፣ ሌሎችም ጥያቄዎች እንደዚሁ ከዚህ ከመሬት ፖሊሲ አንጻር የሚታይ ነገር ነው። በተለይ ደግሞ የመሬት ፖሊሲ ወይም ደግሞ ኢህአዴግ ደግሞ ትልቁ ፒላሩ ህዝብን አሳምኖ ማሰረት ያለ ህዝብ የሚሰራ ነገር የለም የሚል ከድሮ ከጥት ጀምሮ የነበረ መሰረታዊ እምነት ስለሆነ ያን እምነት ተግባራዊ ያደርጋል። የህዝብ ጥያቄ እንደተመለሰ አይተናል። ስለዚህ የላንድ ግራቢንግ የሚለው ጥያቄ የማጣት ጉዳይ ሳይሆን ካለው ማለት ነው የቆላ ከመሆኑ አንጻር የተሻለ አማራጭ ተደርጎ የተወሰደ ነው የሚመስለው። እሺ የዶክተር ጸጋይን አስተያየት ባጭሩ ልጠይቅ ስለ ጋምቤላና በንሻንጉል የመሳሰሉት በእርግጥ የእነዚህ አካባቢ ህዝቦችም ተቃውሞ ሲያሰሙ ነበረ፣ ግን ከሰሞኑ ሁኔታ ጋር በማነጻጸር ነው ጠያቂውን ያቀረቡትና ጠያቂው ሀሳባቸውን ያቀረቡት ልክ ነው። በጋምቤላ በቤንሻንጉል በተለይ ይሄ ላንድ ግራቪንግ በስፋት የተካሄደባቸው ቦታዎች ናቸው። እና ተቃውሞ ተነስቷል። ለነገሩ ይሄ የመንግስት በጋምቤላና በቤኒሻንጉል ኮሚዩን ቢልዲንግ፣ በሶማሊ እና በአፋር ሴደንትራይዜሽን በሚል ህዝቦችን የማስፈር ማሰባሰብ እና የማስፈር ምክንያቱም በአፋርና በሶማሌ ክልል አርብቶ አደሮች ስለሆኑ እንደው ረግተው በአንድ ቦታ ረግተው እንዲኖሩ እና በዛ መሰረት የአርብቶ አደር የላይፍ ስታይል የሚይዛቸውን ሰፊ መሬቶች ከነሱ እጅ ነፃ አውጥቶ ለልማት ማዋል የሚል ፕሮጀክት ቀርጾ እኔ ዩኤንዲፒ በምሰራ ጊዜ ይሄንን ለማስፈጸም ሲከታተሉ እንደነበረ፣ አስፈጻሚውም ደግሞ የፌዴራል ጉዳዮች ሚኒስቴር እንደነበረ አስታውሳለሁ። ከዚህ ጋር ተያይዞ ለምንድን ነበረ በወቅቱ ይሄንን ኮሚዩን ቢልዲንግ እና ሴደንትራይዜሽን የሚያደርጉት ሲባል መሬቶቹን ከህዝቦቹ በማጽዳት እነዚህ ለኢንቨስተሮች ለማከራየት በሊዝ ለመስጠት ነበረ። እንደዛም አድርገዋል። ኢንፋክት ይሄኛው ፕላን አሁን የምለው ፕሮጀክት ከመተግበሩ በፊት ጀምሮ ቀደም ብሎም ራሱ በጣም ሰፋፊ ሄክታር መሬቶች በጣም በርካሽ ዋጋ አልሞስት በአንድ ዶላር እንደዚህ ለነጋዴዎች፣ ለውጭ ሀገር ኢንቨስተሮች ሲሰጡ ነበረ። ተቃውሞ በጣም ቢከር በጣም መራራ በሆነ ሁኔታ ነበረ የተካሄደው። ችግሩ ምንድን ነው? ተቃውሞ ሲኖር ህጋዊ ስልጣንን ተጠቅሞ ይሄ ነገር አግባብ አይደለም፣ ህግን ይጥሳል፣ የክልሎችን ስልጣን ይጥሳል፣ የአካባቢ ነዋሪዎችን ገበሬዎችንና አርብቶ አደሮችን መብት ይጥሳል፣ ህገ መንግስታዊ መብት ይጥሳል፣ ይሄ ይቆምልን ብለው ተከራክረው የሚያስቆሙበት የህግ ስርዓት አልነበረም። ስለዚህ ያለው ተቃውሞ ምንድን ነው? የጉልበት ማለት ነው። መንግስት ይገላል እነሱ ወጥተው ይቃወማሉ። በዚህ መንገድ ትንሽ በመሆኑ አካባቢው ያለው ህዝብ በቁጥር ማለት ነው። እናም ደግሞ በኢትዮጵያ ፔሪፌሪ በፖለቲካዊ ምናባችን ማርጅን የሚኖሩ ከመሆናቸው አንጻር ሩቅ ስለሆኑ ጭምር ማንም ስለነሱ የኢትዮጵያ ፐብሊክ ኦፒንየንም ብዙ አትኩሮት ስለሌለው ጭምር ሚዲያዎቻችንም የእነሱን ጉዳይ በደንብ ገፍተው ባለመውጣታቸው መንግስትም ደግሞ በሁለት መቶ ሺህ እና በአንድ መቶ ሺህ መካከል የሚገመት ህዝብ ነው የሁለቱ ክልል ህዝቦች ያላቸው በጠቅላላ ከእነሱ የሚያገኘው የምርጫ ድምፅም ብዙ አይደለም። በፌዴራል ደረጃ የሚመጣም በክልል ደረጃ እና በዛ ላይ ደግሞ እዛ አካባቢ ያለው ፓርቲም ኢህአዴግ አይደለም ለመሰል በመሰረቱ የሚያስተዳድረው አጋር ድርጅት ተብሎ እንጂ እና እንዲህም ስለሆኑ ጭምር ፖለቲካሊ ኤክስፒዲየንት ሆነ የእነሱን ድምፅ አፍኖ የምንፈልገውን የላንድ ግራብ ለማስፈጸም። በመሰረቱ አቶ ኤልያስ ቅድም ሲናገሩ ጥሩ ነገር አንስተዋል። መሬት የመሬት ፖሊሲው መሬት የህዝብና የብሔር ብሔረሰቦችና ህዝቦች የኢትዮጵያ እና የመንግስት ነው ይላል። ነገር ግን መሬትን በሚመለከት ህግና ፖሊሲ የማውጣት ስልጣን ለፌዴራል መንግስቱ ተሰጥቶ መሬትን በማስተዳደር ረገድ ግን ለክልሎቹ የተሰጠ ስልጣን ነው። ለምሳሌ ኪራይ እንደዚህ በጣም ሎካል የሆነ ለአንድ ባለሀብት ኪራይ፣ ማከራየት፣ ሊዝ መስጠት፣ ማስተዳደርን የሚመለከት ጉዳይ ስለሆነ የማልማት ጉዳይ ለክልሎቹ ሊሰጥ ይገባ ነበር። ለስሙ እኮ ክልሎቹ የሊዝና የኢንቨስትመንት ቢሮ አላቸው። ግን እነሱ ፌዴራሉ ከፈቀደ በቃ ይታዘዛሉ እንጂ ያስፈጽሙላቸዋል፣ ማዕተም ይመታሉ እንጂ የሚያደርጉት ነገር የለም። እናም በዚህ ምክንያት ነው መብታቸው ምንም ሳይሰማ፣ የክልሎቹ ስልጣን ሳይታይ የሕዝቦቹ የአርብቶ አደሮቹ ወይም ደግሞ በአጋምቤላ የኑዌሮች አርብቶ አደር ስለሆኑ በአብዛኛው በአኝዋኮቹ አርሶ አደር ስለሆኑ እነዚህ ከምንም ጥያቄያቸው ከጥያቄ ሳይገባ ተጥሰው የታለፉት። እናም በኦሮሚያ ሲመጣ ግን አንደኛው የኦሮሚያ ክልል ለማዕከሉ ለአእምሯችንም ለምናባችንም አሁን አሁን በተለይ ቅርብ በመሆኑ ለፐብሊክ ኦፒኒየኑ ቅርብ ቅርብ በመሆኑ ሁለተኛ፣ የከተማውን መሰረተ ፕላንም ክሪፕል ሊያደርግ የሚችል ክልል እንደሆነም አሁን እያሳየ ስለሆነ፣ ሶስተኛ፣ ትልቁ የሀገሪቱ ግዛት ነው። ትልቁ የገቢ ምንጭ ማግኛ አገር ነው እና ምንም እንኳን አንድ ቦታ ቢያዳፍኑት ሌላ ቦታ ስለሚመጣ እንደዚህ ጎልቶ ነው እንጂ ቢቻልማ ይሄንንም ለማዳፈን እኮ ተሞክሮ ነበረ። ግን እንዲህ አልነበረም። ሶልቭ መደረግ ያለበት ተቃውሞም ሲነሳ ህጋዊ የሆነ ተቃውሞት ስለሆነ ጥቅ ተቃውሟቸው በህግ ተቋም በፖለቲካዊ አሰራር በኩል በኖርማል ፖለቲካል አሰራር ሊፈጸም ይገባ ነበር። ይሄ ስላልተቻለ በአመፅ በኩል መተመጣ ማለት ነው። በአመፅ እንግዲህ ትልቅ ህዝብ ያለው ብዙ ህዝብ ያለው የበለጠ ተሰሚነት ይኖረዋል ና ለዚህ ነው የኦሮሚያው እንትን ያለው እንጂ በመሰረቱ በኢትዮጵያ ህገ መንግስት መሰረት በህግ ከተነጋገርን ማንኛውም ብሄር ብሄረሰብና ህዝብ ትንሽ ቁጥር ያለው እንደነ ሙርሲ ቦዲ መሌ አይነት አንስቶ ትልቅ ቁጥር ያለው እንደ ኦሮሞ ወደ አርባ ሚሊዮን ይጠጋል ይባላል እንደ አማራ ያለው በሙሉ እኩል የሉዓላዊነት ስልጣን አላቸው። እኩል የባለቤትነት ስልጣን አላቸው። እኩል የራስን ዕድል በራስ የመወሰን መብት አላቸው። ስለዚህ ትንሽ ናቸው ተብሎ የሚከለከሉት መብት የሚነፈጉት ስልጣን የለም። ዶክተር ጸጋዬ፣ ያው በህግ የሚተዳደር ሀገር ስለ አይደለ ነው ይሄ ሁሉ የሆነው? ዶክተር ጸጋዬ በጣም አመሰግናለሁ። እንዲሁም አቶ ኤልያስ ግደይ ወደ እርስዎ ነው የምመለሰው። አቶ ኤልያስ ግደይ፣ ቀደም ብሎ ዶክተር ጸጋዬ አራርሳ ስለ ታሰሩ ሰዎች አንስተዋል። ስለተገደሉም ብዙ ጠያቂዎች ጥያቄ ልከውልናል። ለምሳሌ አብዲ የተባሉ ከድሬዳዋ ነው የላኩልን። የብዙ ሰዎች ህይወትና ንብረት ያወደመ ነው የሰሞኑ ተቃውሞ ተጠያቂው ማን ነው? ይላሉ። አብዛኛው ሰው የሞተው በጥይት ነው፣ ገሚሱ በድብደባ ነው። ብዙዎች ደግሞ ተሰውረዋል። ብዙዎች የአካል ጉዳተኞች ሆነዋል። ይህንን ደግሞ ሲፈጽሙ የነበሩት የአጋዚ ታጣቂዎች ናቸው። እነኛ አካላት ህዝብ ላይ ቀጥታ ሲተኩሱና የህዝብን ህይወት ሲያጠፉ ተጠያቂ መኖር አለበት ነው የሚሉት ሌላ እንዲሁ አቶ ሂሩይ ነኝ ያሉ ከዋሽንግተን ዲሲ ለሞቱት ሰዎች ተጠያቂ ማን ነው ኦህዴድስ በዚህ ጉዳይ ላይ የወሰነው ምንድን ነው የሚል ጥያቄ ጠይቀዋል እንደሚታወቀው ሂዩማን ራይትስ ዋች በትንሹ ባለፈው ሳምንት ነው ይሄንን ይሄን አሁን ያለንበትን ሳምንት የሞቱትን ሳይሆን በትንሹ አንድ መቶ አርባ ሰዎች እንደሞቱ ተማሪዎች ጭምር እናት ሁለት ልጆቿን ስትከላከል በርኅራሄ ይተርፉልኛል ብላ እጇን ወደ ላይ አርጋ በጥይት እንደተገደለች ነው። ይሄ ደግሞ የመጀመሪያ ጊዜ አይደለም። አቶ ኤልያስ በሁለት ሺህ አምስት እንደ አውሮፓ አቆጣጠር በነበረው ምርጫ በፊትም በነበሩ የተለያዩ ተቃውሞዎች የኢትዮጵያ መንግስት ኃይሎች ይወጡና ሰዎችን በጥይት ግንባር ግንባሩን ብለው ጉዳዩን የሚያስቆሙ ይመስላቸዋል። በዚህ በኦሮሚያ ጉዳይ ራሱ በማስተር ፕላኑ 2012 አካባቢ እንደዚሁ በርካታ ተማሪዎች ሞተዋል። ተጠያቂው ማን ነው? የሰው ህይወት ክቡር ነው ከሚለው አንጻር ብዙ ጠያቂዎችም ጥያቄ ልኮውልናል። የኔም ጥያቄ ነው በእውነቱ። የጥያቄውን መልስ ፕሮግራም ነበር ያደመጥነው። እንግዶቻችንን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም። የዩናይትድ ስቴትስ ሕገ መንግሥት ሀያ ሁለተኛው ማሻሻያ ነው ይህንን የሚደነግገው። የስልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20 1943 ዓ ም በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል፣ ርዕስ አንቀጹ፣ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓ ም አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጀፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ፣ ጀፈርሰን፣ አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ፣ በተለይ የፕሬዚዳንቱ መዘለሉ ነው። የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታውሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዝደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን አመልክቷል። 32ኛው ፕሬዚደንት ቴዎዶር ደላኖ ሩዘቬልት በ1933 ዓ ም ለሦስተኛ ጊዜ እንደገና ደግሞ በ1937 ዓ ም ለአራተኛ ጊዜ እስከተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዝቬልት በዚያው ለአራተኛ የሥልጣን ዘመን በተመረጡበት በ1937 ዓ ምት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓ ም አዲስ አበባ አፍሪቃ ህብረት መድረክ ላይ ቆመው እንዲህ አሉ። ኔልሰን ማንዴላን አስተውሉ። ማዲባ እንደ ጆርጅ ዋሽንግተን ሁሉ የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዚዳንት በነበሩባቸው ዘመናት ባከናወኗቸው ስራዎች ብቻ አይደለም፣ ስልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ። ርዕስ አንቀጹ መልእክቱን በዚሁ ደመደመ። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የሚቀርበው በየሳምንቱ ቅዳሜ በምርጥ የእንግሊዝኛ ዘፈኖች የምትዝናኑበት የሙዚቃ ቃና ይሆናል። ነገ እሁድ የራዲዮ መጽሔት ፕሮግራም ይጠብቃችኋል። እንድታደምጡ ከወዲሁ ከአክብሮት ጋር እንጋብዛችኋለን። የሙዚቃ ቃና አዘጋጅና አቅራቢ ጽዮን ግርማ Make it look like it's magic, Because oh, yeah. I see nobody, nobody but you, you, you. I'm never confused. Hey, hey. I'm so used to being used. So I ሳምንቱን በሙሉ በተለያየ የሕይወት አቅጣጫ በተለያየ የሕይወት መስመር ስትጓዙ ቆይታችሁ ዛሬ ላይ የደረሳችሁ የአሜሪካን ድምፅ የሙዚቃ ቃና ፕሮግራም ለማድመጥ ሬዲዮናችሁን የከፈታችሁ የተከበራችሁና የተወደዳችሁ ውድ የሙዚቃ ቃና አድማጮች እንደምናመሻችሁ፣ እንደምንሰነበታችሁ የዛሬውን የሙዚቃ አና ፕሮግራም አዘጋጅቼ ወደ እናንተ ለማድረስ እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ዝግጅት ክፍል ተሰይሜ የምገኘው ጽዮን ግርማ ነኝ። ለዛሬ ጥቂት የእንግሊዝኛ ዜማዎችን መራርጬ ወደ እናንተ ለማድረስ እዚህ ስቱዲዮ እገኛለሁ። በመግቢያው ላይ ቀንጨብ አድርጌ ያሰማኋችሁ የታዋቂውና በአሁኑ ሰዓት ተወዳጅ የሆነው ኢትዮጵያዊ የዘር ግንድ ያለው ድምፃዊ አቤል ተስፋዬ ወይም በመድረክ ስሙ ደ ዊኬንድን ስራ ነው። ደ ዊኬንድ 50 ሼድስ ኦፍ ግሬ ለሚለው ፊልም በማጀቢያነት የሰራ ነው ርነድ ኢት የተሰኘውን ዜማ ነው። ይህ ዜማ ለዘንድሮ ዓመት የኦስካር ሽልማት እጩ ሆኗል። በዚህ እጩ በሆነበት የኦስካር ውድድር አሸናፊ ሆኖ ሽልማቱን ከተቀበለ ከኢትዮጵያውያን የተወለደ የኢትዮጵያዊ የዘር ግንድና ሀረግ ያለው ብቸኛ ወጣት ይሆናል ማለት ነው። በመግቢያ ላይ ያስደመጥኳችሁን ኤርንድ ኢትስ የተሰኘውን ዜማ አዳምጠን እንመለስ። I see nobody, nobody but you, you, you. I'm never confused. Hey, hey, I'm so used to being used. So. Long. no no love. የኖቤል ተስፋዬ ወይም ዘ ዊኬንድ አስከትዬ የማስደምጣችሁ በዚህ ሳምንት የአሜሪካንን የሙዚቃ የደረጃ ሰንጠረዥ ከተቆጣጠሩት ወጣት ድምፃውያን መካከል ጥቂቶቹን መራረጭ ይሆናል። በዚህ ሳምንት በአሜሪካን የሙዚቃ የደረጃ ሰንጠረዥ ቢልቦርድ ላይ በአንደኝነት የሚገኘው የጀስቲን ቢበር ሶሪ የተሰኘው ዜማ ነው። ሶሪ በጀስቲን ቢበር። But I don't do too well with apologies. I hope I don't run out of time. Cause someone call a referee. Cause I just need one more shot. Have forgiveness. I know you know that I made those mistakes maybe once or twice. And by once or twice, I mean maybe a couple of hundred times. So let me all oh, let me redeem or redeem or myself tonight. Cause I just need one more shot. Too late now to say sorry Cause I'm the blame if you want me to But you know that there is no innocent one in this game for two but I'll go, I'll go, and then you go, you go out and spill the truth but Can we both say the words and forget this Yeah Is it too late now to say sorry Cause I'm missing more than just your body Oh Is it too late now to say sorry you're back on. ከተሰኘው የጀስቲን ቢበር ዜማ ረዘም ላሉ ሳምንታት በዚሁ ቢልቦርድ ላይ የቆየውን ሄሎ የተሰኘውን የአደል ዜማ ማስከት እየጋበዛችኋለሁ። I To go over everything. They say the time's supposed to heal you, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it <laughs> felt before <laughs> the world fell we at we our feet. Same. There's That's such we. a yeah. difference yeah. Yeah. Between, between us and a million, million miles. Yeah. i ሜደል ሄሎ ስትል ያዜመችው ይህ ዜማዋ እጅግ በጣም ተወዳጅና በከፍተኛ ሁኔታ እየተደመጡ ካሉ ዜማዎች መካከል ነው። ጀስቲን ቢበር የዚህ ሳምንት የአሜሪካን የሙዚቃ የደረጃ ሰንጠረዥ ተቆጣጥሮ ያለ ወጣት ድምፃዊ ነው። ሶስተኛ ደረጃ ላይ የሚገኘውም የጀስቲን ቢበር ዜማ ነው፣ ላቭ ዩርሰልፍ ይሰኛል። You think you broke my heart, oh girl, for goodness sake eh? You think I'm crying on my own, while well, I ain't And I didn't wanna write a song Cause I didn't want anyone thinking I still care or don't But you still hit my phone up And baby, I'll be moving on And I think it should be something I don't wanna hold back Maybe you should know that my mama don't like you and she likes everyone and i never liked to admit that i was wrong and i've been so caught up in my job didn't see what's going on but now i know i'm better sleeping on my own cause if you like the way you look that much oh baby you should go and love yourself and if you think that I'm still holding on to something, you should go and love yourself. When you told me that you hated my friends, the only problem was with you and not them. And every time you told me my opinion was wrong, and tried to make me forget where I came from and i didn't want to write a song cause i didn't want anyone thinking i still care or don't but you still hit my phone up and baby i'll be moving on and i think it should be something i don't want to hold back maybe you should know that my mama don't like you and she likes everyone and i never liked to admit that i was wrong and I've been so caught up in my job, didn't see what's going on. But now I know I'm better sleeping on my own. Cause if you like the way you look that much, oh baby, you should go and love yourself. And if you think that I'm still holding on to something, you should go and love yourself. The times that you made me feel small, I fell in love. Now I feel nothing at all. I never felt so low when I was vulnerable. Was I a fool to let you break down my walls? Cause if you like the way you look that much, oh baby, you should go and love yourself. And if you think የተከበራችሁ ና የተወደዳችሁ አድማጮች ለዛሬ የተመደበልኝ አየር ሰዓት እጅግ በጣም አጭር ነው። አቀናባሪ ብራን ሀይሉ ስቱዲዮ ውስጥ ሆና የሰዓቱን መጠናቀቅ እየነገረች ነው። ለስንብት የሚጋብዛችሁ ዜማ የሴሊን ዲዮንን ነው። ሴሊን ዲዮን በዚህ ሳምንት የሰባ ሶስት ዓመቱን የትዳር አጋሯን ሬኖ አንጀሊኖን ማጣቷ እየተነገረ ነው። ራሷ በምትጠቀምበት የማህበራዊ ድረገጽ ፌስቡክ ትዊተርና ዌብሳይቷ ላይ ባለቤቷ ለረጅም ጊዜ በካንሰር ሲሰቃይ ቆይቶ ሕይወቱ ማለፉን ገልጻለች። እሱንም ተቀብለው በርካታ የአሜሪካ ሚዲያዎች እየዘገቡት ይገኛሉ። ሲሊንዲዮን አናዘር ኢር ሀዝ ጎን ስትል ባቀነቀነችው ዜማ ልሰና በታችሁ ሳምንት ሌሎች ምርጥ የእንግሊዝኛ ዜማዎች ምራርጬ ወደ እናንተ ለማድረስ ቃል እየገባው ለዛሬ በዚሁ ልሰና በታችሁ። አናዘር ኢር ሃዝ ጎን ሲሊንዲዮን ትቀጥላለች። Denado. So many 25th of December just as many fought of your lives, and we're still holding it together. It only comes down to you and I. I know that you can still remember things we say right from the start. When we said that this could be special. Deep down in my heart, another year has gone by. of occasions But you never let a birthday go by mm, -hmm. ኢራን አስራቸው የቆየች አራት አሜሪካውያንን መልቀቋን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀም። የውጭ ጉዳይ መስሪያ ቤቱ አሁን ማምሻውን ባወጣው መግለጫ የተያያዙ ዜጎቻችንን ወደ ሀገራቸው ለመመለስ እንዲቻል በተከፈተው የዲፕሎማሲ መስመር መሰረት ኢራን ውስጥ ተይዘው የነበሩ አራት አሜሪካውያን መለቀቃቸውን እናረጋግጣለን ብሏል። አራቱ አሜሪካውያን አምር ሄክማቲ፣ ሳይድ አቤዲኒ፣ ጄሰን ሬዛኒያንና ኖስራቶላ ሆስራቢ ሩድሳሪ የተለቀቁት የተለቀቁ ሲሆን ሮበርት ሌቪንሰን የሚባለው አሜሪካዊም ያለበትን አስሶ ለማግኘት ከዩናይትድ ስቴትስ ጋር መተባበሯን እንደምትቀጥል ኢራን አስታውቃለች። መግለጫው በመቀጠልም እኛም ለሰባት ኢራናውያን ምህረት ሰጥተናል ብሏል። ስድስቱ ጉዳያቸው በፍርድ ቤት እየታየ የነበረ ወይም ጥፋተኝነት የተበየነባቸው የአሜሪካና የኢራን ዜጎች ያላቸው ዜግነት ያላቸው መሆናቸውን መግለጫው አመልክቷል። ዩናይትድ ስቴትስ በዓለም አቀፉ የፖሊስ ድርጅት ኢንተርፖል አማካይነት የፍለጋ ቀይ ማስታወቂያ አውጥታባቸው ከነበሩ 14 ኢራናውያን ላይም የአደን ዘመቻዋን ማንሳቷን የውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው አስታውቋል። እንዲሁም 14ቱ ኢራናውያን ባሉበት ተይዘው እንዲሰጧት ዩናይትድ ስቴትስ አውጥታ የነበረው ጥያቄ ቀና ምላሽ የማግኘቱ ጉዳይ አጠራጣሪ ሆኖ ቆይቷል። በትናንትና ዋጋዱጉ ውስጥ በተፈጸመው የሽብር ጥቃት የተገደሉት ሰዎች ቁጥር 23 መሆኑንና ሶስቱን አጥቂዎች ጨምሮ የቆሰሉም 30 እንደሚገኙባቸው ተገልጿል። 150 ታጋቾች በቡርኪናፋሶና በፈረንሳይ ትብብር ተለቀዋል። ሰዓቱ አበቃ። ጤና ይስጥልኝ። ደናደሩ Thank የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ በየዕለቱ በየለቱ ከሶስት ሰዓት ጀምሮ የሚያስተላልፈው ስርጭት የዛሬው በዚሁ አበቃ። ነገ ከምሽቱ በሶስት ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት አየነኝ ፕሮግራማችንን የመራችልን ብርሃን ኃይሉ ደህና እደሩ።